አቶ በረከት ስምዖንና አቶ ታደሰ ካሳ ከበዓዴን ማዕከላዊ ኮሚቴ አባልነታቸው ታገዱ። የበዓዴን ማዕከላዊ ኮሚቴ አባላቱ አቶ በረከት ስምዖንና አቶ ታደሰ ካሳ አሁን ባላቸው ወቅታዊ አቋም የአማራን ሕዝብ ጥቅም እንደማያስጠብቁ በመረጋገጡና በጥረት ኮርፖሬት ላይ በሰሩት ጥፋት እስከሚቀጥለው የድርጅቱ መደበኛ ጉባኤ ድረስ ከብአዴን ማዕከላዊ ኮሚቴ አባልነት መታገዳቸውን መግለጫው አስታውቋል። ነባር አመራሮች በማዕከላዊ ኮሚቴው ስብሰባ ላይ እንዲሳተፉ የሚፈቅደው መመሪያም ተሽሯል በመሆኑም ከዚህ በኋላ በሚኖረው የማዕከላዊ ኮሚቴ ስብሰባ አባል ያልሆነ አመራር አባል አይሳተፍም ማዕከላዊ ኮሚቴው የሁለት ቀን ስብሰባውን ዛሬ አጠናቋል የመንግስት መገናኛ ብዙሃን ዘገባዎችን ይዘው ማምሻውን ወጥተዋል ባህር ዳር ላይ ሪፖርተራችን አስቴር ምስጋናው አለች መስመር ላይ ነች አስቴር አስቴር እንደምን አመሸሽ ምን የሚሰማ ነገር አለ? ባህር ዳር ላይ አሁን ያለሽበት የባአዴን ማዕከላዊ ስብሰባ እየተካሄደበት አዎ፣ ከጥቂት ደቂቃዎች በፊት እንግዲህ በአማራ ቴሌቪዥን በሰበር ዜና ነው የሚሰማው። የባአዴን ማዕከላዊ ኮሚቴ ትናንትና ከትናንትና ወዲያ እንግዲህ መደበኛ ስብሰባውን ሲያካሄድ ነበረ። ዛሬ አያው አጠናቅቋል። በዚህም የወቅቱን ጥያቄ የማይመልስና የጥረት ኮርፖሬሽኑን ገንዘብ ያባከኑ ያላቸው አቶ በረከት ስምኦንን አቶ ታደሰ ቅንቅሹን እስከሚቀጥለው ድርጅታዊ ጉባኤ ድረስ እንዳይሳተፉ ማገዱን ነው የዘገበው። ከዚህ በተጨማሪ የማዕከላዊ ኮሚቴ ያልነበሩ አባል አመራሮችን በማዕከላዊ ኮሚቴ ስብሰባ ላይ እንዲሳተፉ የሚደነግገውን መመሪያም መሻሩን ነው በሰበር ነው የሰማሁት። ከዚህ በተረፈ ከመንግስት ባለስልጣናት ወይም ከፓርቲው ባለስልጣናት ጋር ለመነጋገር እድል አግኝተሻል አስቴር? አላገኘውም። እንግዲህ ከነገ ከነገ ወዲያ በሚኖረኝ ዘገባ ሰፊ ዘገባ እንጂ የምንመለስ ይመስለኛል። በዚህ ርዕሰ ጉዳይ የጥረት ኮርፖሬትን አስመልክቶ ያባከኑ የሚል ቃል ሰምቼ ነበርና ይሄ ቃል ተጠቅሷል? በዛ መግለጫ ውስጥ አዎ፣ ተገልጿል። እንደገና በአሁኑ ሰዓትም ደግሞ ያው አቶ ንጉስ ጥላሁን በአማራ ቴሌቪዥን የቀጥታ ውይይት ስለ በአዴን ድርጅታዊ የማዕከላዊ ኮሚቴ ጉባኤውን በተመለከተ በቀጥታ መግለጫ እየሰጡ ያለበት ሁኔታ ነው ያለ እሳቸው እየተናገሩ ያለ ነው። እንግዲህ በመካከል ላይ ሰበር ዜናው እየተነገረው እና ነገ እና ከነገ ወዲያ በሚኖረኝ አቶ ንጉስንም ጠይቃቸው ጠይቄ ሰፋ ያለ ዘገባዎች ይዤ እንደምቀርብ እንግዲህ ለአድማጮቻችን ቃል እገባለሁ። አንድ አጠር ያለ እስቲ ጥያቄ እዚህ ጋር ልጠይቅሽ። አሁን አቶ ንጉሱ መግለጫ እየሰጡ ከሆነ የአማራን ሕዝብ ጥቅም አያስጠብቁም ሲሉና ሌሎችም ጥፋት አጥፍተዋል ሲሉ ዘርዘር አድርገው የተናገሩት ነገር አለ። ምን ማለታቸው እንደሆነ በዚህ ዙሪያ ላይ የተናገሩት ነገር የለም። እስካሁን ድረስ የተናገሩት ነገር ቢኖር ስለ አማራ ማንነት ወጡም፣ ከዚህ በኋላ የአማራ በአሌም ከአማራ ሕዝብ ጋር አንድ ላይ ሆኖ የሚሰራበት መድረክ እያመቻቸን ነው ያለ ነው። ከዚህ በኋላ ድርጅት ሊወክሉ የማይችሉ ሰዎችን በማጥራት ላይ ነው ያለ ነው እያሉ ነው መግለጫውን እየሰጡት ያለ